ማህደረ ዜና ኢትዮጵያ በአባይ ወንዝ ላይ በምታስገነባው ግዙፍ የኤሌክትሪክ ማመንጫ ግድብ ሰበብ ከግብፅ ጋር የገጠመችው ውዝግብ አሁንም ሁነኛ መፍትሄ አላገኘም። የሁለቱ ሀገራትና የሱዳን ባለሥልጣናት አለመግባባቱን ለማስወገድ ለብቻቸውም ታዛቢ ባለበትም መደራደር ከጀመሩ ዘንድሮም ዘጠነኛ ዓመታቸውን ይዘዋል። በተለይ ግድቡ ውሃ የሚሞላበት ጊዜ በተቃረበበት በአሁኑ ወቅት የሁለቱ ሀገራት አቋም ይበልጥ መራራቁ እስካሁን የተደረገው ድርድር የመቀራረብ ምልክት አለማሳየቱን እያረጋገጠ ነው። የሶስቱ ሀገራት ባለስልጣናት በአፍሪካ ህብረት አደራዳሪነት ባለፈው ሳምንት የጀመሩት ድርድርም እስከዛሬ ቀትር ድረስ አለመጠናቀቁን የኢትዮጵያ የውሃና የመስኖ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ዛሬ በስልክ አረጋግጠውልናል። ዝርዝሩም ግን ሚኒስትሩ እስከ ድርድሩ ፍጻሜ ድረስ በማለት ከመናገር ተቆጥበዋል። የውዝግቡ መፍትሄ ማጣት ውጭ የሚኖሩ ኢትዮጵያውያን በተለይም ምሁራንና ታዋቂ ግለሰቦችን ሳያሳስብም አልቀረም። በቤልጂክ የታላቁ የኢትዮጵያ የህዳሴ ግድብ ጊየርድ ደጋፊዎች የግብጽን አቋም በመቃወም ዘመቻ ብጤ ጀምረዋል። ጀርመን የሚኖሩ ኢትዮጵያውያን ምሁራንና ታዋቂ ሰዎች ደግሞ መገናኛ ዘዴዎችና መንግስታት ስለ ግድቡ ግንባታም ተገቢ ያሉትን መረጃ ለሕዝብ እንዲያሳውቁ በማለት ፊርማ አሰባስበው ለጀርመን ለአውሮፓ ሕብረትና ለኢትዮጵያ መሪዎች አቤቱታ አቅርበዋል። በዛሬው ዝግጅታችን ሐሳቡን ካፈለቁት ሁለት ምሁራን ከአንዱ ጋር ያደረግነውን ቃለመጠይቅ እናቀርብላችኋለን። እኛ በጀርመን ሀገር የምንኖር ኢትዮጵያውያንና ጀርመን ኢትዮጵያውያን ይላል፣ አቤቱታ አቅራቢዎቹ ለመራሄተ መንግስት አንጌላ ሜርክል የጻፉት ደብዳቤ ማሳረጊያ አንቀጽ። እርስዎን ሜርክልን ማለት ነው፣ እንደ ፖለቲከኛ ብቻ ሳይሆን እንደ ሳይንቲስትና እንደ አንድ የኢትዮጵያ ወዳጅ ጉዳዩን በትኩረት እንዲከታተሉት እያለ ቀጠለ ደብዳቤው! የእርሱ አመለካከትና ሐሳብ በሁሉም ተሳታፊ ሀገሮች ዘንድ አድናቆትና እውቅና እንደሚያገኝ እርግጠኛ ነን በማለት ያሳርጋል። ምሁራን፣ የሃይማኖቶችና የማኅበራት መሪዎች፣ ታዋቂ ግለሰቦች፣ ባለሙያዎችና ባለሀብቶች በድምሩ ስልሳ ሰዎች ፈርመውበታል። ዶክተር ጸጋዬ ደግነህ ከሁለቱ አስተባባሪዎች አንዱ ናቸው። ዶክተር ጸጋዬ ኢኮኖሚስት የእውቀት ሽግግር ባለሙያ እና ባለም አቀፍ ኩባንያ የብዝሃነት ስራ አስኪያጅ ናቸው። ዶክተር ጸጋዬ ምን እንዲሆን ነው የምትፈልጉት? እኛ እንግዲህ የዚህ ዋናው መነሻ የሆነው በብዛት በጀርመን የማስ ሜዲያ ላይ ስለ ግድቡ እየቀረበ ያለው ነገር የግብፅ ላይ ብቻ ችግር ያስከትላል ብሎ የሚያስብና ስጋትን ብቻ የሚገልጽ ነው እና እኛ ደግሞ ቁጥሮችን አሃዞችን ኦብጀክቲቭ የሆኑትን ይዘን ለምን ይሄን ግድብ ኢትዮጵያ መስራት እንዳስፈለጋት ከዚህ ግድብስ ኢትዮጵያ ብቻ ሳትሆን ሌሎች ሀገሮች ሊጠቀሙ የሚችሉበትን ሁኔታ በማሳየት ግብፅም በግድቡ ልትጠቀምባቸው የምትችለው ነገሮች ሁሉ እንዳሉ በማስቀመጥና የተዛቡ ፍረጃዎችን እንዲስተካከል በማለት ለመራሄተ መንግስት ሜርኬል ስናስተላልፍ ጉዳዩን ደግሞ ለሚመለከታቸው የጀርመን ፓርላማ ላሉ የፖለቲካ ፓርቲዎች ለፕሬዚዳንቱ ቢሮ፣ ለፎን ደር ላይን የአውሮፓ ኮሚሽን፣ ለተለያዩ ሁሉ አስገብተናል። ለኢትዮጵያም እንግዲህ ወደ ጠቅላይ ሚኒስትር ቢሮና ውጭ ጉዳይ ሚኒስትሮም ግልባጭ አድርገን ልከናል። ምናልባት እዚህ ጋር የኢትዮጵያ መንግስት የህዝብ ግንኙነት ስራው ማለት ያለውን ችግር ከግብፅ የሚደርሰውን ጫና ራሱ መንግስት የኢትዮጵያ መንግስት የሄደበትን መንገድ ለህዝብና ለሚዲያ ለማሳወቅ የግብጾችን ያክል ጥሯል ብሎ ያስባሉ? ምክንያቱም ግብጾች በእያንዳንዱ ጋዜጣዊ ጉባኤ ላይ በተለይ ትላልቅ በሚባሉ መገናኛ ዘዴዎች ላይ እየተገኙ አቋማቸውን ያንጸባርቃሉ። ያ ማለት ደግሞ ሚዲያዎችን እንደ መሳሪያ ለመጠቀም ስራዬ ብለው የህዝብ ግንኙነት ስራ እየሰሩ ነው። በኢትዮጵያ በኩል ግን ይህን አናይም። እኛ ምናልባት እናንተ አግኝታችሁ ከሆናልና አላውቅም፣ ግን እኛ የመንግስት ባለስልጣናትን ስለ ጉዳዩ እንዲያስረዱን እንዲያው ስንሞክር ጊዜ የላቸውም ወይም ስልካቸውን አያነሱም። ይህን አይታችሁት ይሆን አስባችሁት ይሆን? እንግዲህ እኔ በበኩሌ እስከማውቀው ድረስ አሁን በተለይ በብዛት እሱን በተመለከተ ገለጻዎች እየተሰጡ ነው። ያው በተለይ ወደ ውጭ ከኢትዮጵያኖች ጋር የሆኑ ዌቢናሮች የተለያዩ ዝግጅት አሁን ነው። ምናልባት ከዚህ በፊት እንደዚህ አስቀድሞ መሰራት የነበረበት የሚለው ላይ እስማማለሁ። አሁን ችግር ከመጣ በኋላ ነው በጣም እንግዲህ ሩጫዎች የበዙት እና ሚዲያዎችንም ከተመለከትን አሁን አንደኛው ቅሬታችንም ዶቼ ቬለ ነው። ዶቼ ቬለ የእንግሊዝኛው ክፍል ማለት ነው፣ አማርኛውን አይደለም። እዛ ላይ ኢትዮጵያ ቧንቧውን ዘጋጅባት የሚል አርስት አድርጎ ነበር ያወጣው እና እዚህ ላይ በጣም ነው እኛ የደነገጥ ነው አዝነንም የነበረው እና ይሄ እኛ ራሳችን እንኳን አክቲቭ ባንሆን ጋዜጠኞችና በሙያ ውስጥ ኃላፊነት የሚገባቸው ሰዎች የግራና የቀኙን መረጃዎችን በመውሰድ ማስተላለፍ ይገባቸው ነበረ። አሁን የጀርመን ቴሌቪዥን ኤርዴ የሚባለው ወይም አርዴ ከትናንትና በስቲያ ባሳየው ላይ የሚያሳየው የግብፅ ገበሬዎችን እዛ ውሃ ከመሬት ሲያወጡ ይሄው እጥረት ካለ መሞታችን ነው መራባችን ነው ብሎ የሚያሳዝን ነበር ዘገባ የሚያቀርቡ የነበሩት ግን በዛኑ ትክክል ደግሞ ኢትዮጵያ ሄደው ኢትዮጵያ ውስጥ የሚታየውን ነገር ደግሞ አንስተው ሚዛናዊ የሆነ ነገር አያቀርቡም እና ወደ ጥያቄው መጀመሪያ ክፍል ለመምጣት ከታሰበ የግብፅ ዲያስፖራ እንግዲህ በዓለም በጣም ጠንካራ ከሚባሉት ከህንድ ዲያስፖራ ቀጥሎ ያለው ይመስለኛል። የሚልኩት ሪሜታንስ ራሱ ወደ ሀያ ሰባት ቢሊየን መሰለኝ ብዙ ነው። ከአፍሪካ መጀመሪያውን የያዘ ነው። በጣም ብዙ ኢንተሌክቱዋሎች አሏቸው። የሄዱበት ቦታ ሁሉ ይታገላሉ። እውነትም ይሁን ውሸትም ይሁን አላማቸውን ይዘው ወደኋላ አይሉም እና እነዚህን ሰዎች ተሰባስቦ ነው ያሉት። እና እኛም ኢትዮጵያኖች በጣም ከፍተኛ የሆነ ፖቴንሻል አለን። ችግሩ እኛ መሰባሰብ አንችልም። በአንድ ድምፅ መናገር አልቻልንም። እስካሁን የታየው ነገር እና ይሄ ነው እንግዲህ። አንደኛው የኮሚኒኬሽን ስራ መሰራት አለበት። እንዲያውም ምናልባት የሚያውቁት ከሆነ የቀድሞው የኢትዮጵያ መንግስት ደርግ ከሺ ዘጠኝ መቶ ሰባ ሰባት ድርቅ በኋላ መሰለኝ የጣና በለስ የሚባል ትልቅ ፕሮጀክት ነበረው። እንደዚሁ በአባይ ወንዝ ላይ የሚሰራ የኤሌክትሪክ ኃይል ማመንጫ ብቻ ሳይሆን ከኤሌክትሪክ ኃይል ማመንጫው ግድብ የሚወጣውን ውሃ ለተለያዩ ልማቶች አውሎ ኢትዮጵያን በተደጋጋሚ የሚያጠቃውን ድርቅ ለመቋቋም ይረዳል የተባለ ነበረ። ይህንን ግዙፍ ፕሮጀክት ያፈረሱት ያኔ ሰሜንና ሰሜን ምዕራብ ኢትዮጵያ ውስጥ የነበሩ አማጺያን ናቸው ይባላል። አሁንም ኢትዮጵያ በጎሳም በሃይማኖትም የተከፋፈለች ሀገር ነች። ምንም ይህንን የምንደብቀው ነገር አይደለም። እንዲህ አይነቱን ግዙፍ ፕሮጀክት መቼም አይበለውና ከኢትዮጵያ ውስጥ የሚያሰጋ ነገር ይኖር ይሆን? እንዳለፈው አይነት ነው። የኢትዮጵያ ህዝብ በዚህ ጉዳይ ላይ ድርድር አቅም በጋራ ይቆማል ነው የሚሉት ብለው የሚያስቡት እርሶ? እንግዲህ በጣም ከባድ ጥያቄ ነው። ምክንያቱም ኢትዮጵያን ለመጉዳት የሚፈልግ ሀይል ካለ እንደዚህ አይነት ነገር እንደሚባለው አሁን ግብጽ እኮ ጦርነት ከኢትዮጵያ ጋር መግጠም አችልም ያለንበትም ክፍለ ዘመን ይህንን ለዚህ ሆን አይደለም እና የኢትዮጵያ የውስጥ መቁሰል የኢትዮጵያ የእርስ በርሳችን አደጋ ለዛ ለግብጽ እንግዲህ መልካም አጋጣሚ ነው የሚሆነው። ምክንያቱም ደካማ የሆነ ሀገር ሲሆን ደካማ የሆነ መንግስት ከተቀመጠ ይሄ ግድብ ይቆማል፣ ስራውም እነሱም እንደሚሉት አንዳንዴ እንደ ሀውልትም ሆኖ ይቀራል የሚሉት ነገር አለ። ግን እኔ እስከማውቀው ድረስ አንድ ኢትዮጵያም ቢሆን እዚህ ላይ ወደኋላ የሚል አይመስለኝም። በእርግጥ ግብጾችም ሞኞች አይደሉም ይህን ያህል እንረዳችኋለን እዚህ ላይ ችግር ፍጠሩ ቢል እምቢ የሚል ሰው ላይኖርም ይችላል ወይም ሀይ ቡድኖችም ሊኖሩ ይችላሉ የምናውቀው ነው የተፈጥሮ የሆኑ ነገሮች ናቸው ግን እዚህ ላይ ህዝቡ ጠንክሮ ከሰራ የኢትዮጵያ መንግስት እዛ ላይ ከፍተኛ ጥንቃቄና ጥበቃ የሚያዘርግ ከሆነ የሚሄድ የሚሄድበት አይመስለኝም ግብጾችም ከተወሰነ በኋላ የሚያቁሙት ይመስለኛል ነገሩን አይተው ምክንያቱም ኢትዮጵያ ከድሮ ጀምሮ ቤንዚን ለማውጣት ሲሞከር እንዳታወጣ ይደረግ ነበር ይባላል። ተፎካካሪ ልትሆን ትችላለች፣ የሚወጣው ነዳጅ መጠን ሊቀንስ ብዙ ብዙ ነገሮች ነበሩ። ስለዚህ ሁል ጊዜ ኢትዮጵያ የሚሄዱት ያቁሙት ነበር። አሁንም ቢሆን ተመሳሳይ ነገር ነው ያለው። ኢትዮጵያ እንግዲህ በጣም በሚያሳዝን መልኩ አርባ አምስት ፐርሰንት በታች የኤሌክትሪክ መብራት የሚጠቀም ሰው እኛ ራሳችን የምናውቀው ነው። ከዚህ ለረፍት ኢትዮጵያ ሲደል መሀል ከተማው አዲስ አበባ መብራት የሚጠፋበት ሀገር ነው ዋና ከተማው መብራት የሚጠፋበት ሀገር ያለበት አካባቢን ማልማት እየቻልን ማልማት ያልቻልንበት ሁኔታ ይሄ አባይ የኢትዮጵያን አንድ ማድረግ የሚችል ይመስለኛል። በእኔ ብዙ ጊዜ የማይሰሙ ምሁራን ወይም ቁጥራቸው በጣም ትንሽ የሆነ ምሁራን ይሄ የኢትዮጵያና የግብፅ ውዝግብ በጣም በናረበት ወቅት የሚጽፏቸው አንዳንድ ጽሑፎች አሉ፣ የማየት ዕድል አጋጥሞኛል። የአባይን ውሃ እንዲቀንስ የሚያደርገው ኢትዮጵያ አሁን በአባይ ወንዝ ላይ የምታስገነባው ግድብ ከሚቀንሰው የበለጠ የሚያሰጋው የተፈጥሮ ሀብት መመናመን ነው። አባይ የሚመነጭበት አካባቢ ያለው ደን መመንጠር፣ ጣና ላይ የምናየው ይሄ እምቦጭ የሚባለው አረም መስፋፋት እና በአካባቢው ያለው ህዝብ ቁጥር እየጨመረ የውሃውን መጠቀም ወይም መበከል እያባባሰው ሲሄድ የውሃው መጠን ይቀንሳል። በዚህ ኢትዮጵያም ግብፅም ሱዳንም ይጎዳሉ። ስለዚህ የኢትዮጵያና የግብፅ ፖለቲከኞች፣ ምሁራንም ሊያግባባቸው በሚችለው ነገር ላይ እየተግባቡ ውሃውን በጋራ ቢያለሙ እዛ ላይ ሁለቱም ሀገሮች መዋለ ንዋያቸውን ቢያፈሱ ኢንቨስት ቢያደርጉ እያሉ ይመክራሉ። እርስ እንደማስበው እዚህ ጋር እንደተጻፈው የኢኮኖሚ ባለሙያ ኖት። በዚህ ረገድ እንዲያው የኢትዮጵያ ምሁራን በተለይ ቅድም እንዳሉት ዲያስፖራ ያላችሁ ምሁራን ይህን ይህን ወደ ህዝቡና ወደ ፖለቲከኞቹ ለመውሰድ ምን ያህል ጥረት አድርጋችኋል? ሁለቱ የሁለቱ ሀገራት ፖለቲከኞች ተስማምተው ውሃውን በጋራ እያለሙ በጋራ ቢጠቀሙ የሚል ሀሳብ ያ አይ ይሄ በጣም ጥሩ ሀሳብ ነው። እኔ በበኩሌ አሁንም ቢሆን እኮ እኛ እዚህ የጻፉ ነው ላይ እኛ ግብፅን በመኮንን አይደለም የጻፍ ነው፣ እንዲያውም ኢትዮጵያ ለግብፅ እንደምታስብ ኢትዮጵያ ለአፍሪካ ነፃነት በኮሎኒ ጊዜ ተይዞ ለነበሩት የታገለች ሀገር ነች። ሌሎቹን አገር ለመጉዳት የምታስብ አይደለችም። በተፈጥሮ እና ይህንን በማስከተል የግብፅ መጥፎነትን ኢትዮጵያ አትመኝም። የሱዳን መጥፎ ለዚህም ነው ብዙ እየተለፋ እንጂ ዝም ብሎ እኮ ግድቡንም መስራት ይቻላል። ብዙ መነጋገርም አያስፈልግም ነበር። አሁን አንዳንድ ሀገሮችን ስናይ ግድቡን ሰርቶ ጨርሶ ይኸው ማለትም ይቻል ነበር። ግን አሁን እርስዎ ያመጡት ሀሳብ አሁን እየተፈጠረ ያለው እዚህ ለምሳሌ ያለ ይሄ እምቦጭን በተመለከተ ከፍተኛ የሆነ እንግዲህ ችግር እየፈጠረ ነው እና ከግብጾች ጋር በዚህ ላይ ተባብሮ መስራቱ አሌ የማይባል ነገር ነው የሚሆነው። እና የእኛም የምናቀርበው አፕል ከግብፅ ጋር የመሻከር ሳይሆን በዚህ ግድብ ጠቃሚነቱን ለግብፅ አሳይቶ ኢትዮጵያውያኖችም ሆነ ግብጾችም ሆነ ሱዳኖች ተቀምጠው ይህንን ግድብ ለመቶ አስራ አራት ሚሊዮን ብቻ ሳይሆን ለአካባቢው ላለ ሰው ህይወት መቀየር የሚችል ነው ይሄ ወንዝ እና እዛ ላይ መስራት የሚችሉበትን ነው። ይሄ ወንዝ ህይወት ተቀየረ ሰላም ይመጣል። ሰላም ከመጣ ደግሞ እድገት አለ። እና ሁሉም በዛ ተጠቃሚና አትራፊ ነው የሚሆነው። ለዚህ ደግሞ እንደሚያውቁት እንግዲህ አሁን ነው እኛም መንቀሳቀስ የጀመርነው። ከዚህ በፊትም የሚንቀሳቀሱ አሉ። አሁን ደግሞ ነገሩ በጣም እየከረረ ሲመጣ፣ ኢትዮጵያ በብዙ ችግሮችን እየተጋፈጠች በምትመጣበት ሰዓት፣ እንደሚያውቁት በኮሮና የተነሳ ኢኮኖሚ በከፍተኛ ሁኔታ እየተጎዳ ነው። የዓለም ኢኮኖሚ ወደታች እየወረደ ያለበት ሰዓት ነው። በዛ ሰዓት ላይ ይሄ ግድብ የሕልውናም ችግር የሚያጋጥመው ነገር ሊሆን ይችላል እና እንደገና ደግሞ ኢትዮጵያ ውስጥ የምናያቸው አሁን በጣም እጅግ የሚያሳዝኑ ልብ የሚሰብሩን አላስፈላጊ የሆኑ ግጭቶች አሉ። እነዚህ እነዚህ ሁሉ ጫና ተደርጎ ከዓላማችን ተዘናግተን ይህንን ግድብ ስራውን ሳይጀምር ቢቀር ወይም ችግር እንከል ቢገጥምበት ለሁላችንም መቼውንም ልንረሳም አንችለው ትልቅ የታሪክ ስህተት ነው የሚሆነው ለኢትዮጵያ አይደለም ለአፍሪካም ማለት ነው እና እኛው አፍሪካኖች እኛው ኢትዮጵያኖች የሰራ ነውን እኛው ራሳችን ተባብረን መፍትሄ እንደምናገኝበት አልጠራጠርም። የግድ አውሮፓውያኖች ወይም አሜሪካኖች ወይም ሌሎች የግድ እዛ ላይ ገብተው እንደዚህ አድርጉ እንደማይሉን ተስፋ አድርጋለሁ። እንግዲህ ይህን ይመስላል ያለኝ አስተያየት። አንድ አጭር ጥያቄ መጀመሪያ ማንሳት የነበረብኝ ጥያቄ ነው። ይህንን አቤቱታ ለግብፅ ውጭ ጉዳይ ሚኒስቴር ልካችኋል? በጣም ጥሩ ጥያቄ ነው። ይህንን ነገር አላክ ነውም እስኪ? ላይም ማሰብ እንችላለን እኛ አድሬስ ያደረግ ነው ያው እንደሚያውቁት ለምራይ መንግስት አንጌላ መርክል ነው እንደሚያውቁት ጀርመን ሀገር እንዲያውም ናይል እኮ ከሰሜን ወደ ደቡብ የሚፈስ አድርገው በሜዲትራኒያን ባህር ገብቶ ከግብፅ ወደ ኢትዮጵያ የሚመጣ ይመስላቸው አሉ እና ለዚህም ለባህል ሚኒስትር እና ለካልቸር ኮንፈረንስ ሁሉ ጽፈንላቸዋል ኮፒ አርገ መስተካከል እንዲኖር ኮንታክት ካደረጉን እነግራቸዋለን በእርግጥ አፍሪካ ዩኒየን ላለው ጂአይዚ ልከናል ግን የግብፅ ኤምባሲን አላደረግነውም ። ልንነጋገርበት እንችላለን። ዶክተር ጸጋይን አመሰግናለሁ። ቸር